ትንቢተ ሆሴዕ ምዕራፍ ሶስት እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው፣ አንተም ውሽምዋን የምትወደውን አመንዝራይቱን ሴት ውደድ አለኝ። እኔም በዐሥራ አምስት ብርና በአንድ ቂሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ እኔም እንዲሁ እሆንልሻለሁ አልኋት። የእስራኤል ልጆች ያለ ንጉሥና ያለ አለቃ፣ ያለ መሥዋዕትና ያለ አምድ፣ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና፣ ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ።